ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም፣ ጤና ይስጥልኝ። ውድ የአገር ልጆች ዞተር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዶችን ነው ተጀምሯል። ባሳለፍነው ሳምንት ኮሚኒኬሽን ሳተላይት ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። ከሳተላይቶች ከሚሰጡት አንዱ አገልግሎት የኮሚኒኬሽን አገልግሎት ነው። ኮሚኒኬሽን የምንለው ደግሞ የኮሚኒኬሽን ሳተላይት ከሌላው ሳተላይት ለየት የሚያደርገው የሲግናል ሪሌ በመላክና በመቀበል ያ ለማድረግ ደግሞ ሲግናል በውስጡ የሚይዘው የተለያየ ኢንፎርሜሽን ይኖራል። ያን ኢንፎርሜሽን መሬት ላይ እንዲደርስ ማድረግ ነው። ኮሚኒኬሽን ሳተላይት በዋነኛነት ለስልክ፣ ለዳታ ደንጽ ሬዲዮን ብሮድካስት፣ የተለያዩ የቴሌቪዥን ጣቢያዎች የተለያዩ ፕሮግራሞችን መሬት ላይ በስፋት ለማድረስ ያገለግላል ማለት ነው። በዛሬው መሰናዷችን ደግሞ ስለ ኤሮስፔስ ምህንድስና ልናስደምጣችሁ ወደናል። ቆይታችሁን ከኤፍኤም አዲስ 97 ነጥብ 1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። አንድን የስራ ዘርፍ ለማከናወን የሚረዱና በተቀላጠፈ መንገድ ግቡን እንዲመታ የሚያደርጉ በርከት ያሉ አስቻይ መንገዶች አሉ። በስፔስም ሆነ በጂኦስፓሻል ዘርፍ ስራን የሚያሳልጡ ቴክኖሎጂዎች ከጊዜ ወደ ጊዜ እየዘመኑ ለመምጣታቸው በዚህ ዘመን ስራ ላይ የዋሉ የቴክኖሎጂ ውጤት የሆኑ መሳሪያዎችን መመልከት ይቻላል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዘመኑን የዋጁ ቴክኖሎጂዎችን በስራ ላይ ለማዋል በኤሮስፔስ ኢንጂነሪንግ ክፍል እየተከናወኑ ያሉ ሥራዎች አሉ። በኢንስቲትዩቱ በኤሮስፔስ ኢንጂነሪንግ በኮንትሮል ምህንድስና ክፍል ተመራማሪ የሆኑት አቶ መንበረ ልዑል የኤሮስፔስ ኢንጂነሪንግን ምንነት ይገልጹልናል። አቶ መንበረ አያይዘውም በክፍሉ ውስጥ ከሚሰሩ ቴክኖሎጂዎች ድሮንን መነሻ አድርገው ያለውን እንቅስቃሴ ያብራሩልናል። ኤሮስፔስ ኢንጂነሪንግ ማለት ምንድን ነው? ስፔስ ላይ ያሉ ነገሮችን የኢንጂነሪንግን አፕሊኬሽን ተጠቅመን ስፔስ ላይ ያሉ ነገሮችን የምናይበት ወይም ደግሞ የምንሰራበት፣ ወደ ስፔስ የምንሄድበት ስፔስ ላይ ብዙ ነገሮች አሉ። እነዚህን ስፔስ ላይ ያሉ ነገሮችን የምናጠናበት ማቴሪያል ሁሉም እንደ ሳተላይት ድሮን የመሳሰሉ ነገሮች የሚሰሩት በኤሮስፔስ ኢንጂነሪንግ አማካኝነት ነው። ሶ ያው ምንድን ነው ኤሮስፔስ ኢንጂነሪንግን ተጠቅመን ኤሮስፔስ ላይ ያሉ የሚጠኑ ነገሮች ስለ ፕላኔቶች ወይም ፕላኔታሪ ሳይንስ እንዲሁም ስለ ጂኦስፓሻል ያለንን ነገሮች የምናጠናበት ኢንጂነሪንግን በመጠቀም ነው። ለዛም ኤሮስፔስ ኢንጂነሪንግ ብለን እንጠራዋለን ማለት ነው። ኤሮስፔስ በብዙ ነገሮች ነው የሚከፈለው፣ ብዙ ነገሮችን በውስጡ ይዟል። እነዚህን ነገሮች የምናውቀው ኢንጂነሪንግን ተጠቅመን ነው ማለት ነው። ለምሳሌ ድሮንን ብንመለከት ሳተላይት፣ እንዲሁም ቴሌስኮፕን ብንመለከት እነዚህ ሁሉም የኢንጂነሪንግ ውጤቶች ናቸው። ስለዚህ እነዚህን የኢንጂነሪንግን ተጠቅመን ስለምንሰራው ኤሮስፔስ ኢንጂነሪንግ ብለን እንጠራለን። ድሮን ብዙ ነገሮችን በውስጡ የያዘ ነው። ድሮን ስንል ብዙ አይነት የድሮን አይነቶች አሉ። አንዱም ከስፔስ ላይ ከሚውሉ አፕሊኬሽኖች አንዱ የሆነው ድሮን ነው። በኢንስቲትዩታችን ውስጥ የሚሰራ ድሮን እንግዲህ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ብለን ስለተነሳን በዚህ ውስጥ ይሄን ድሮን እየተሰራ ያለው ለኢንስቲትዩቱ ምን አገልግሎት ይሰጣል ነው። አሁን አንድ ፕሮጀክት ብዙ ጊዜ ተሰርቶ አገልግሎት የማይሰጥ ከሆነ ይሄ ፕሮጀክት ውጤታማነቱ የወረደ ነው የሚሆነው። ነገር ግን ሲሰራ አንድ ፕሮጀክት በሚሰራበት ጊዜ ይሄ ፕሮጀክት ለተቋም ወይም ደግሞ ለሀገር ምን አይነት ጥቅም ያስገኛል የሚለውን ከግምት ውስጥ በማስገባት ይሆናል ማለት ነው። ለዚህም እኛ የምንሰራው የተሰራ ያለው ድሮን ወይም ይሄ ቋሚ ክንፍ ያለው ድሮን የምንለው ለጂኦስፓሽያል ወይም ደግሞ ለካርታ ስራዎች ማለት ነው። አንድ ሰው የሚፈልገው ቦታ ላይ ካርታ አንስቶ ለመምጣት ያንን ይሄን ድሮን መጠቀም ይችላል ማለት ነው። ምክንያቱም ኤሪያ ይሰጠዋል፣ የሚፈለገውን ኤሪያ ይሰጠዋል፣ ፊክስ ተደርጎ ማለት ነው። ያን የምንፈልገውን ኤሪያ ላይ ሄዶ ያንን ማፕ አድርጉ እንዲመጣልን ከዚህ እስከዚህ ቦታ አንሳልን ብለን አውቶፓይለት ሲስተም ላይ ወይም ደግሞ ኮንትሮል ሜካኒዝም ላይ እንሰጠዋለን። ኪሎ ሜትሩ ሜትሩን፣ ኤሪያ ስኩዌር ኪሎሜትሩን በዛ መሰረት አንስቶልን ይመጣል ማለት ነው። ሶ ይሄ የሚሆነው በምንድነው? በስፔስ ላይ ነው ስፔስ ላይ እየሄደ ነው። ይሄን የሚያገለግለን ማለት ነው። እነዚህ ድሮኖች የፊክስድ ዊንግ ድሮን ወይም ደግሞ ሰው አልባ ድሮን ብለን የምንጠራቸው፣ ሁለቱም አገልግሎታቸው ተመሳሳይ ነው። የአገልግሎታቸው በትንሽ ወይ በኪሎ ሜትር ነው የሚለያየው ኦር ደግሞ በሚወስዱት በሚጠቀሙት የኤነርጂ መጠን ነው። ከዛ ውጭ ግን ሁለቱም ተመሳሳይ አገልግሎት መስጠት ይችላሉ። ሰው አልባ የአየር ተሽከርካሪ ወይም ድሮን ለስፔስ ሳይንስና ጂኦስፓሻል ዘርፍ የሚያበረክተው አስተዋጽኦ ከፍተኛ ነው። ጥራቱን የጠበቀ ካርታን ለማዘጋጀትና በከተማ ልማት ውስጥ ያለውን ሂደት ለመከታተል አይነተኛ ሚና አለው። ከዚህ በተጨማሪ ድሮን ለበርካታ ዘርፎች ይሄ ነው የማይባል አስተዋጽኦ አለው። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በኤሮስፔስ ኢንጂነሪንግ ክፍል እየተሰራ ያለውን ድሮን ምን ደረጃ ላይ እንዳለና ወደፊት ለምን አገልግሎት ሊውል እንደሚችል አቶ መንበረ ልኡል ይገልጹልናል። ድሮን እየተሰራ ነው። በኢንስቲቱታችን አሁን ድሮን እንግዲህ ወደ ዋናው ወደ መገጣጠም ስራ መግባት ብቻ ነው የሚቀረው። ሌሎቹ ሌሎች የመስራት እንትኖች አልቀዋል። የዲዛይን ስራዎች አልቀዋል። የአቬኒክስ ወይም ደግሞ የኤሌክትሮኒክስ ስራዎች አልቀዋል። ሶ እነዚህ ምንድነው አሁን ወደ ኢምፕሊሜንቴሽን ለመግባት እንትን እያለ ነው። ሶ ኢንስቲቲዩት ውስጥ የፊክስድ ዊንግ ድሮን ለኤሪያል ማፒንግ ወይም ደግሞ ለካርታ ስራዎች የሚያገለግል ድሮን ሆኖ እየተሰራ ነው። ይህ ድሮን ኦልሞስት ወደ አርባ ኪሎ ግራም ይመዝናል ተብሎ ነው ዲዛይኑ ተጀምሮ የተሰራ ያለው። ስለዚህ አርባ ኪሎ ግራም የሚመዝን ድሮን ደግሞ በጣም ትልቅ ድሮን ነው። ሶ አገልግሎቱ በጣም ትልቅ የሚሆነ ይሆናል ማለት ነው። ሶ በዚህ ውስጥ እንግዲህ የተለያዩ ባለሙያዎች አሉ የሚሳተፉ ማለት ነው። በዚህ ውስጥ የሚሳተፉ ባለሙያዎች ከኢንስቲትዩቱ ውጭ ከኤርፎርስ ጋር አንዳንድ ባለሙያዎች አሉ። ከነሱ ጋር በኮላቦሬሽን ነው የሚሰራው። ሶ ይሄንን ስራ ሲያልቅ ብዙ አገልግሎት ላይ ይውላል። ይሄ ካለቀ በኋላ እንግዲህ አሁን ለኤሪያል ማፒንግ ስራ ነው የሚሰራው። ነገሮችን ከቦታ ቦታ ለማንቀሳቀስ የሚውል ድሮን ማድረግ ይቻላል። እንግዲህ አንዴ ስራ ከተሰራ በኋላ ያኛው ክብደቱን ብቻ ፔሎዱን አስልቶ ወደ ሌላ አፕሊኬሽን መቀየር ይቻላል። ሶ አሁን ግን እየተሰራ ያለው ድሮን ለኤሪያል ማፒንግ ወይም ደግሞ ለካርታ ስራዎች ለጂኦስፓሻል ኢንስቲትዩታችን አሁን ሁለት ስለሆነ ስፔስ ኢንጂነሪንግና ጂኦስፓሻል ኢንስቲትዩት ነው። ሶ ለእነሱ የሚጠቀሙበት ይህንን ስራ፣ ለምሳሌ አንድ ቴክኖሎጂ ሲፈጠር የአንድን ተቋም ስራ ወይም ደግሞ የአንድን ባለቤት ተቋም የአንድን ባለቤት ስራ ለማቅለል ነው የሚሰራው። ስለዚህ ይህንን ሰዎች ከቦታ ቦታ ተጓጉዘው የሚያነሱትን ካርታ እኛ ወደ ቴክኖሎጂ ተቀይሮ በድሮኑ አማካኝነት ይሄ ለካርታ ስራዎች ለነሱ እንዲያገለግል ተደርጎ እየተሰራ ነው። ወደፊት ደግሞ ከሌሎች ተቋማት ጋር ይሄ ሲያልቅ ማለት ነው ኮላቦሬት ተደርጎ ለሚፈልጉት አገልግሎት ለኤሪያል ማፒንግ ወይም ደግሞ ለካርታ ስራ ብቻ ሳይሆን ለሚፈልጉት አገልግሎት ላይ እቃን ከቦታ ቦታ ለማጓጓዝ ይሄ ለፔሎ ሊሆን ይችላል፣ ለፎቶ ስራ ሊሆን ይችላል። ስለዚህ ለሚፈልጉት ማለት ነው። ለምሳሌ አሁን ያሉ የኢሜጅ ፕሮሰሲንግ ድሮኖችን ብንመለከት ሰው የሚቆጣጠራቸው እስከ ተወሰነ ሜትር ድረስ ነው። ኢቭን ኪሎ ሜትር ላሄዱ ይችላሉ። የእኛ ግን ኦልሞስት ከ25 ኪሎ ሜትር በላይ ይሄዳል፣ ነው ዲዛይኑ እየተሰራ ያለው። ስለዚህ 25 ኪሎ ሜትር ማለት ኦልሞስት እንግዲህ አዲስ አበባ አዲስ አበባን የ25 ስኩዌር ኪሎ ሜትር ከሆነች ሙሉ አዲስ አበባን በአንዴ ካርታዋን ማንሳት ይቻላል ማለት ነው። የፎቶ ማንሳት ስራም ስንገባ የምንፈልገውን ኢሜጅ እስከዚህ ኪሎ ሜትር ድረስ ሄደን እንድናነሳ አድርገን መስራት እንችላለን ማለት ነው። ምክንያቱም ይሄን መስራት ከተሰራ በኋላ ይሄን ደግሞ ወደ ሌላ አፕሊኬሽን መቀየር ብዙ ከባድ ስላልሆነ ማለት ነው እና ይህንን ከጨረስድ በኋላ አሁንም ቢሆን ኮላቦሬሽን ይቀጥላል ማለት ነው። እነዚህ አንድ ሁለት ትልልቅ ፕሮጀክቶች አሉ። አንዱ ይሄ ነው። አንዱ የሮኬት ፕሮጀክት ነው። ስለዚህ እነዚህ ሲያልቁ ወደ ሌሎች ኮላቦሬሽን የምንገባ ይሆናል ማለት ነው። ኤሮስፔስ ኢንጂነሪንግ በኮንትሮል ምህንድስና ክፍል ተመራማሪ የሆኑት መንበረ ልዑል የኤሮስፔስ ኢንጂነሪንግ የሚጠበቅበትን ያህል በስራ ላይ እንዳይውል እንደ ተግዳሮት የሚፈትኑትን ሁነት እንዲህ ያስረዱናል። እንደ ችግር የሚነሱ ነገሮች አንዳንድ ቀላል ቀላል እንትኖች ናቸው። የምንፈልጋቸው ማቴሪያሎች በምንፈልገው ስፔሲፊኬሽን ወይም ደግሞ በምንፈልገው የክራይቴሪያ የምንለዋል እቃዎችን ስንገዛ ለምሳሌ አሁን እኛ አርባ ኪሎ ግራም የሚመዝን ድሮን ነው የምንሰራው። አርባ ኪሎ ግራም የሚመዝን ድሮን ለመስራት እያንዳንዱ እቃ ለዚህ ኪሎ ግራም የሚመጥን ሆኖ ነው የሚዘጋጀው። ወይም ደግሞ የሚገዛም ከሆነ የሚገዛው ማለት ነው። አብዛኞቹ እኛ ውስጥ ነው ፋብሪኬት የሚደረጉት። ሜካኒካል ሲስተሞቹ ሜካኒካል ሲስተም አሉ። ይሄ የሜካኒካል ብረታ ብረቶቹ ቅርጻ ቅርጾቹ የሚሰሩት ዲዛይን ተደርገው እነሱ በሲኤንሲ ማሽን ዲዛይን ተደርገው ነው የሚወጡት። እያንዳንዱ እያንዳንዱ ቦታ ላይ ለእያንዳንዱ ቁጥር ካልኩሌሽን አለው። እሱ ተደርጎ ሲወጣ ለዛ የሚመጥን ደግሞ ምን ያስፈልገዋል? ኤሌክትሮኒክስ ወይም ደግሞ አቬኒክስ ሲስተም ይባላል። እነዚህ ተመጣጣኝ የሆነ ከዛ ከንትኑ ሎድ ጋር ከድሮኑ ሎድ ጋር ተመጣጣኝ የሆነ ስፔሲፊኬሽን ያስፈልጋቸዋል። ከዛ በተጨማሪ ትንሽ ፈታኝ የሚያደርገው ባትሪ ባትሪ ማግኘት እኛ አገር ላይ እንግዲህ ብዙ ፋብሪካዎች እንደዚህ አይነት ነገሮችን አያመርቱም። ሶ ኢምፖርት የምናረጋቸዋሉ የምንሰራቸዋሉ እኛ ራሳችን እነዚህን እቃዎች ትንሽ ፈልጎ ማግኘት ትንሽ አድካሚ ይሆናል ነገር ግን ያው ይሄ አድካሚ ቢሆንም እንግዲህ ተመራማሪዎቹ አልቆሙም ይሄንን አድካሚ የሆኑ ነገሮችን እያለፉ እየሰሩ ነው እንግዲህ በቅርቡ ሁሉም እቃዎቹ ይሟላሉ ብለን ተስፋ እናደርጋለን ኦልሞስ 85 በመቶ እቃዎቹ ተሟልተዋል ሶ እነዚህ ከተሟሉ በኋላ ቀጥታ ወደ ስራ ይገባል ማለት ነው። እነዚህ የሚያስቸጋሪ ነገሮች የሚፈጥሩት እነዚህ እቃዎችን ትንሽ የማግኘቱ ነገር ነው። ግን አሁን ኦልሬዲ ኢምፖርት እየተደረጉ የሀገር ውስጥ ያሉትንም ትክክለኛ ስፔሲፊኬሽን ያላቸው ልክ አሁን ብዙ ጊዜ ምንድን ነው የሚፈጠረው? እነዚህ እቃዎቹ ትክክለኛ ምርት ካልሆኑ ልክ እቃዎች በሚሰሩበት ጊዜ ምን ያረጋሉ? ፌል ያረጋሉ ሶ ይሄ ፌለሪቲ እንዳይፈጠር ግን መጀመሪያ እቃዎቹን በምንመርጥበት ጊዜ እርግጠኛ መሆን አለብን። ከዛ እያንዳንዱ በሚገጣጠምበት ጊዜ ትክክለኛ የሆነ እቃዎቹ ፊቲንግ ለምሳሌ በምንፈልግበት ጊዜ ስንገጥሞ የማይላላ የማይወልቅ መሆን አለበት። እንደዛ ካልሆነ የሆነ ሰዓት ላይ በበረራ ሰዓት ሊሆን ይችላል፣ በቴኮፍ ወይም በላንዲንግ ሊሆን ይችላል፣ የሚናቃነቅ የሚውልቅ ሊሆን ይችላል። በዛ ጊዜ ምንድነው የሚያደርገው? ፌለሪቲ ይፈጠራል ማለት ነው። እንደ ብዙ ጊዜ ለምሳሌ የአውሮፕላን ክራሽ የሚሆን እነዚህ ፌለሪቲ የሚፈጠረው ወይም በራዳር ሲስተም ነው። በነዚህ በሰዎች ፌለሪቲ ሊሆን ይችላል። ስለዚህ በእኛ ፌለሪቲ ምንም ነገር እንዳይፈጠር ምንድነው የምናደርገው? በተቻለ መጠን ከመጀመሪያውኑ እቃ ምርጫ ላይ በጥንቃቄ አድርገን ነው እየመረጥን ያለ ነው። ስለዚህ እነዚህን ነገሮች ካስተካከልን በኋላ ያንን መገጣጠሙ ብዙ ከባድ አይሆንም ብዬ አስባለሁ። ሰው እኛ ያለ ነው አሁን እዚህ ጋር ድረስ ነው። አንድን ቴክኖሎጂ ከውጭ አምጥቶ በስራ ላይ መዋል የተለመደ አሰራር እየሆነ መጥቷል። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ድሮንን ከውጭ ከማስገባት ይልቅ እዚሁ እንዲሰራ እየተደረገ ያለውን እንቅስቃሴ መንበረ ልዑል ይገልጹልናል። ይህም የሚሰጠውን አበርክቶ እንዲህ ባለ መልኩ ያስረዱናል ድሮን መገዝተን ማምጣት እንችላለን። ኦልሞስት ተገዝቶም እየመጣ ነው። እንግዲህ ብዙ ተቋማት ሜይ ቢ ሊኖሩ ይችላሉ። ድሮን ምንድናቸው እነዚህ እቃዎቹን አምጥቶ እዚህ መገጣጠም ማለት ነው። እንግዲህ እቃዎቹን አምጥቶ መግጠም እና እቃዎችን ፋብሪኬት አድርጎ መስራት በጣም ትልቅ ልዩነት አለው። አንደኛ የቴክኖሎጂ ሽግግር የሚባል አለን። ቴክኖሎጂ ሽግግር የምንለው ምንድን ነው? ቀጥታ የሰዎችን አምጥቶ መጠቀም ብቻ ሳይሆን እኛው መስራት መቻል አለብን። እኛ ፋብሪኬት ካረግናቸው በእኛ እጆች ከተሰሩ ነገር ላይ የተሻሉ እጆቹን መፍጠር እንችላለን። ሶ እነዚህ ነገሮች በጣም አስፈላጊ ናቸው። ምናልባት እንግዲህ ብዙ ጊዜ አሁን እኛ ሀገር ፕሮጀክቶች ምናምን ሲሰሩ በጀት ነው ኮንሲደር የሚደረገው። ነገር ግን በጀት ገዝተን ከምናመጣው ይልቅ እዚህ ጋር ተጨማሪ በጀት አወጣን፣ በራሳችን ተመራማሪዎች ብንሰራው አንደኛ የተማረ የተሻለ የሰው ኃይል መፍጠር እንችላለን። ምክንያቱም አሁን አንድ ድሮን ገዝተን ቀጥታ ቢበላሽብን ወይ ይወድቃል ወይ ደግሞ ሜካኒክ አመጣን ነው የምንሰራው። ብዙ ፋብሪካዎች ብንመለከት አብዛኞቹ ቴክኒሽያኖች ወይም ደግሞ ሜካኒኮች የሚመጡ ከውጭ ነው። ነገር ግን እነዚህን ከማምጣት ይልቅ እነዚህን ማብቃት ወደሚለው ብንሄድ አንደኛ ቋሚ በቀነሰ ዋጋ ነው እንትን የምናገኘው መስራቱን ድግ ሲበላሽ መስራት ማለት ነው። ነገር ግን ይሄ ከውጭ የሚመጣ ሰው ሊሰራልን የሚመጣ ሰው እንዲሁም ገዝተን የምናመጣው ብዙ ጊዜ ወጪ የምናወጣው ከሰራ ነው በኋላ ነው። ስለዚህ እነዚህ ነገሮች ለማስወገድ አንደኛ በራሳችን የራሳችንን ተመራማሪ በማብቃት ራሱ እንዲሰራ አድርጎ ሜንቴናንሱንም ራሱ ይሰራል ማለት ነው። ስለዚህ ይሄ ውጭ ከውጭ ከማስገባት ይልቅ እዚህ መስራቱ ትልቅ ዋጋ አለው ብዬ ነው የማስበው። ምክንያቱም አሁን እኛ በምንሰራው ስራ ላይ አብዛኞቹ ነገሮች እዚህ ነው የሚሰሩት፣ ፋብሪኬት ተደርገው የምንጠቀመው። ካርበን ፋይበር፣ ብረት የምንጠቀማቸው ነገሮች ከዚህ ነው የሚሰሩት። በምንፈልገው ኳሊቲ እንሰራለን እኛ ስንሆን እንግዲህ አገር ውስጥ ሲሰራ ሰው ለራሱ ስለሆነ የሚሰራው እኔ ለራሴ የምሰራውን ነገር የተበላሸ አድርጌ መስራት አልፈልግም። ስለዚህ እኛ የምንሰራው ስራ ጥራት ያለው ስራ እንዲኖረን ስለሆነ የምንፈልገው ጥራት ያለው ነገር እንሰራለን። እነሱ ግን የሚሰሩት ሰርተው የሚያመጡልን ነገሮች አብዛኞቹ አንድ ቀን ወይ ሁለት ቀን ተጠቅመንባቸው፣ ግፋቢል የተወሰነ ጊዜን ተጠቅመን እንዲወድቁ አድርገው ነው የሚሰሯቸው። ይሄ ትልቅ አድቫንቴጅ አለው ወይም ጥቅም አለው ብዬ ነው ማስበው። በተለይ በተለይ ደግሞ የራሳችን የተማረ ብቃት ያለው ሰውን ከመፍጠር አንጻር በእኛ ሀገር መሰራቱ በጣም ትልቅ ጥቅም አለው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በአዲስ መርሃ ግብር እንጠብቃችኋለን። ቆይታችሁን ከምድር እስከ ህዋ መሰናዶ ጋር ስላደረጋችሁ ምስጋናችን ከልብ ነው። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ ሰብስበ ያይሉ ነኝ ከሌሎች የኤፍኤም አዲስ 97 ነጥብ 1 ዝግጅቶች ጋር መልካም ቆይታን እንመኛለን። ሰላም። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 971 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ